በመቀሌ ከተማ ኩይሃ ክፍለ ከተማ ትናንት በተካሄደ የጽዳት ዘመቻ ወቅት የመንግስት የጸጥታ አካላት በአባላቶችና በሌሎች ወጣቶች ላይ አካላዊ ጥቃት አድርሰዋል፣ እንዲሁም የታሰሯሉ ሲል የአረና ትግራይ ፓርቲ ከሷል። የፓርቲው ሊቀ መንበር አቶ አብርሃ ደስታ እንደገለጹት ጉዳት የደረሰባቸውና የታሰሩት ሰዎች የት እንዳሉ ለማወቅ አልተቻለም። የክፍለ ከተማው ፖሊስ አዛዥ ምክትል ኢንስፔክተር ገብረ ክርስቶስ ገብረ መስቀል ስለዚሁ ሲናገሩ ሰዎቹ የታሰሩት የአካባቢውን ሰላም ለማወክ ስለተንቀሳቀሱና የፖሊስ አባላትንም ስለመቱ ነው ብለዋል። በቁጥጥር ስር የዋሉ ሰዎችም በክፍለ ከተማው እንደሚገኙ ገልጸዋል። ሙልጌታ አጽብሃ ዝርዝሩን ልኮልናል። የአረና ትግራይ ሊቀመንበር አቶ አብርሃ ደስታ ዛሬ በሰጡት መግለጫ የፓርቲያቸውን አመራር ጨምሮ ከአስር በላይ ወጣቶች በመቀለ ኩሃ ክፍለ ከተማ በትናንትናው እለት እንደታሰሩ ተናግረዋል። የታሰሩትም በሳምንት መጨረሻ ላይ ይካሄድ የነበረውን የጽዳት ዘመቻ ጋር ተያይዞ መሆኑን በመንግስት የጸጥታ አካላትም ጉዳት እንደደረሰባቸውም ገልጿል። ጉዳት ለደረሰባቸው የታሰሩ ሰዎችም ለመጠየቅ እንደተከለከሉና ያሉበትም ቦታ እንደማይታወቅ ገልጿል። መቀለ ከተማ ኩያ ክፍለ ከተማ ወጣቶች በጽዳት ላይ እየተሳተፉ እያለ ከዛ በኋላ ፖሊሶቹ መጥተው ደብድቧቸዋል። ክፉኛ ደብድቧቸዋል። የተወሰኑ ሆስፒታል የገቡ አሉ። ከአስር በላይ የሚሆኑ ደግሞ የት እንደታሰሩ አይታወቅም። ስለዚህ ይህንን በጣም ጸረ ሕዝብ የሆነ ውሳኔ ነው፣ አፋኝ ተግባር ነው፣ በጣም የምናወግዘው ነው እስካሁን ምክንያቱም በትክክል አልታወቀም፣ ግን እዛ የነበሩ የዓይን እማኞች እንደነገሩን ከሆነ ልጆቹ የተደበደቡት የታሰሩት እየተወሰኑ ለምን በጽዳት ዘመቻው ላይ ተሳተፋችሁ በሚል ነው ይላሉ። እየተወሰኑ ደግሞ ከጽዳት ዘመቻው በኋላ ልተሰበሰቡ አስባችሁ ነበረ በሚል ምክንያት ነው ፖሊስ የደበደባቸው ነው የሚሉት። ግን እውነተኛው ለምን እንደተደበደቡ፣ ለምን እንደታሰሩ ትክክለኛው ምክንያት ማወቅ አልቻልንም። ምክንያቱም ልጆቹ ማግኘት አልቻልንም። ከነዚህ የታሰሩ ወጣቶች አንዱ አቶ ጽጋው ቆባ የሚባል የአረና የቁጥጥር ኮሚቴ ምክትል ሰብሳቢ ነው። ስለዚህ አባላችንም የት እንደታሰረ፣ የት እንዳለ አናቅም እስካሁን ድረስ። የታሰሩት ሰዎች በእንደርታ ህዝብ ላይ የሚደርስ በደል እንዲቆም ኮሚቴ መስርተው እየተንቀሳቀሱ የነበሩ ሰዎች ናቸው ብለዋል አቶ አብርሃም። አሁን እየተካሄዱ ያሉ ዘመቻዎች ስም ማጥፋት ዘመቻዎች አሉ፣ ስድቦች አሉ። ስለዚህ ለመብታቸው በሚታገሉ ወጣቶች ላይ እየተሰነዘረ ያለው ስድብ የማጥላላት ዘመቻ ለትግራይ አንድነት በጣም አደገኛ ነው። ስለዚህ ለትግራይ ህዝብ ጥቅም፣ ደህንነት ሲባል መከባበር መኖር አለበት። ሰዎች መብታቸው ሲጠይቁ ከመብት ጠያቂዎች ጎን ልንሰለፍ ይገባል። ልንሰድባቸው አይገባም። በዚህ ከቀጠልን ግን አስከፊ ውጤት መንግስት በሕዝብ ላይ ያለውን ችግር ባለመፍታቱ ዜጎች ሕይወታቸውን ለመለወጥ በሕገወጥ መንገድ ስደት እየሄዱ መሆናቸውም ገልጿል። በዚህ መሰረትም የብዙ ሰዎች ሕይወት እየጠፋ ነው ብሏል። የየካ ክፍለ ከተማ ፖሊስ አዛዥ ምክትል ኢንስፔክተር ገብረ ክርስቶስ ገብረ መስቀል በትናንትናው እለት ለአካባቢያችን ንጽህና አስተዋጽኦ ያለው የጽዳት ዘመቻ ወጣቶቹ ካካሄዱ በኋላ ግርግር ለመፍጠር የተንቀሳቀሱ ሰዎች በጸጥታ አካላት ስርዓት እንዲይዙ ቢነገራቸውም ፍቃደኛ ባለመሆናቸውን ፖሊስ ላይም ጥቃት ለመፈጸም ስለተንቀሳቀሱ ነው በቁጥጥር ስር ያዋልናቸው ብለዋል። ከጽዳት ዘመቻው በኋላ በዚህ ክልል ያለውን ሰላም ለማደፍረስ፣ በተለይ ደግሞ በኩሓ ክፍለ ከተማ ሁከትና ግርግር ለመፍጠር ወደ አደባባይ ወጥተው መንቀሳቀስ ጀመሩ ወጣቶቹ። የጸጥታ አካልም አካሄዱ ትክክል እንዳልሆነ ድምፅ ማጉያ እየተጠቀመ የሰላም ማደፍረስ እንቅስቃሴ ነውና አቁሙ ብለዋል። ግን ሊሰሙ አልቻሉም። ከዛ አልፈው ከፖሊስ ጋር ወደ መጣላትና መተናነቅ ነው የገቡት። በዚህ መሰረትም የጸጥታ አካል ይህንን ሁከት ለፈጠሩ ሰዎች ያለምንም ችግር በቁጥጥር ስር አውሏቸዋል ነው ያሉት። የፖሊስ አዛዡ ተደብድቦ ሆስፒታል የገባ ሰው እንዳለ የሚገለጸው ሀሰት ነው ብለዋል። በፖሊስ ቁጥጥር ስር ያሉት ሰዎችም በክፍለ ከተማው እንዳሉ ወደ ሌላ ቦታ አልተወሰዱም ሲሉ ተናግሯል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለብ።